ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትስ መንግስት ለሶስተኛ ቀን ዛሬም ተዘግተዋል። በምክር ቤቱ ድምፅ አሰጣጥ ስርዓቱ እየተጠናቀቀ ነው። ቆየት ብለን ዝርዝሩን እናቀርባለን። ለሰው ሕይወት መጥፋት ምክንያት የሆነውን የትናንቱን በወልዲያ የደረሰ ክስተት ዛሬም ተከታትለናል። በዕለቱ አበይ ርዕስ ዜናውን ተከትሎ ዝርዝር ይኖረናል። የዩናይትድ ስቴትስ መንግስት የፌዴራል መስሪያ ቤቶች የሥራ እንቅስቃሴ ከቆመ ቀደም ብለን እንደጠቆምነው ዛሬ ሶስተኛ ቀኑን የያዘ ሲሆን ለመስተጓጎሉ ምክንያት እነርሱ ወይም እርሱ ነው በመባባል ፕሬዚዳንቱና የምክር ቤቱ ሴናተሮች መወነጃጀላቸውን ቀጥለዋል። ከርዕሶች ውስጥ አንዱ ይሆናል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች በመልክ በመልክ ተዘናርተው በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን አድማጮች እንደምናምሽታቸዋል ሰኞ ጥር 14 2010 ዝግጅታችን ተጀምሯል። አስተናጋጆቻችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን ያለም ዜና የዩናይትድ ስቴትስ መንግሥት የፌዴራሉ መሥሪያ ቤቶች የሥራ እንቅስቃሴ ከቆመ ዛሬ ሦስተኛ ቀኑን የያዘ ሲሆን ለመስተጓጎሉ ምክንያት እርሱ ነው በመባባል ፕሬዚዳንቱና የምክር ቤት ሴናተሮች መወነጃጀላቸውን እንደቀጠሉ ናቸው። የህግ መወሰኛው ምክር ቤት አባላት እስከ የካቲት አንድ 2010 ድረስ ሊያቆይ የሚያስችል ጊዜያዊ በጀት ለማሳለፍ ከአንድ ሰዓት በፊት ድምፅ ለመስጠት ተሰባስበዋል። በዚሁ መሠረት በሴኔቱ የሁለቱ ፓርቲ መሪዎች ሪፐብሊካኑ ሚች ማኮንንና ዲሞክራቱ ቻክ ሹመር ሲደራደሩ የነበረው መስሪያ ቤቶቹን ለማስከፈትና ወጣት ፍልሰተኞቹን ከማባረር ሊያድን የሚችል ህግ የማርቀቅ ስራ በማስጀመር ላይ መሆናቸው ተዘግቧል። አጠር ያለ ዘገባ አለን፣ ሶሎሞን ክፍሌ ያቀርባል። ከሁለቱ ወገኖች የሚሰማው ንትርክ በጣም መራራ ነው። ፕሬዝደንት ዶናልድ ትራምፕ ቀደም ሲል በትዊተር መልእክታቸው ይሄ ሁላችሁ እንግዲህ የዲሞክራቶቹ ፍላጎት ህገወጥ ስደተኞች ሳይመረምሩ ወደ ሀገራችን እንዲጎርፉ ለማድረግ ነው ብለዋል። ይህ በእንዲህ እንዳለ ትራምፕ ፎር ፕሬዚደንት ኢንክ የተባለው የፕሬዚደንቱ ደጋፊ ስብስብ በቴሌቪዥን በለቀቀው ማስታወቂያ ደግሞ ፕሬዚደንት ትራምፕ ትክክል ናቸው፣ የግንቡ ሥራ ይቀጥል፣ ወንጀለኞችን ወደ የመጡበት መልሱ፣ የሕገ ወጥ ፍልሰተኞችን ወደ ዩናይትድ ስቴትስ መግባት አሁኑኑ አስቆሙ፣ በጎዳናችን ላይ እንቅፋት የሚሆኑ ዲሞክራቶች በሕገ ወጥ ስደተኞች ሕይወቱ ለሚጠፋ ለእያንዳንዱ ሰው በተባባሪነት ይጠየቃሉ ይላል። ሴናተር ማካነል በበኩላቸው ራስህን እንድትነቀንቅ ያደርግሃል። ለመሆኑ ማን ነው ይህን አይነቱን ሀሳብ የሚያፈልቀው ሲሉ ጠይቀዋል። ዲሞክራቶቹ ለሐሰት ውንጀላ አንንበረከክም። በምክር ቤቱ የዲሞክራቶቹ መሪም ለግንቡ ማሰሪያ የሚሆን ገንዘብ እንዲመደብ ባለፈው ሳምንት ከፕሬዚደንቱ ጋር በቀጥታ በተወያዩበት ወቅት ተስማምተዋል ሲሉ ያስረዳሉ። ስምምነቱን ቆይቶ ያፈረሰውም ዋይት ሀውስ ነው ሲሉ ከሰዋል። አድማጮች ምክር ቤቱ አሁን እሺ፣ ቀጥሉ። እሺ አድማጮች፣ አሁን በደረሰን ዜና ከምክር ቤት ድምፅ መስጠት በኋላ የዩናይት ስቴትስ መንግስት ለስራ ክፍት ሆነዋል። የኢትዮጵያ ውስጥ አሁንም ታስረው የሚገኙ በሺዎች የሚቆጠሩ ሰዎች ጉዳይ እንደሚያሳስባቸውና እነ እስክንድር ነጋን የመሳሰሉ እስረኞችም መለቀቅ አለባቸው ብለው እንደሚያምኑ የአውሮፓ ፓርላማ አባሏ አና ጎሚሽ ለአሜሪካ ድምፅ ተናገሩ። አምስት መቶ ሀያ ስምንት ሰዎች ዶክተር መረራ ጉዲና ና ሌሎች ለነጻነት ሲታገሉ የቆዩ የተከበሩ ኢትዮጵያውያን በመፈታታቸው በእርግጥ ተደስቻለሁ። ይሁን እንጂ በኢትዮጵያ ወህኒ ቤቶች ውስጥ ያሉ በሺዎች የሚቆጠሩ ሰዎችም ጉዳይ ያሳስበኛል። እነኚህ ሰዎች በግልጽ የፖለቲካ እስረኞች ናቸው ነው ያሉት። አናጎሜሽ አክለውም አስደናቂ ሲሉ የጠሩትን የኦሮሞና የአማራ ክልል መተባበር ዲሞክራሲን በሀገሪቱ ውስጥ ለማረጋገጥ በሚያስችል ሁኔታ ሁሉንም የጎሳ ቡድኖች ያሳስባል፣ ያሰባስባል፣ ያጠናክራል የሚል ተስፋ አለኝም ብለዋል። በምሽቱ ዝግጅት ዝርዝር ዘገባ ይኖረናል። የላይቤሪያ ፕሬዚዳንት ሆነው የተመረጡት የቀድሞ ታዋቂ የእግር ኳስ ተጫዋች የአምሳ አንድ አመቱ ጆርጅ ወያ ዛሬ ሰኞ ቃለ መሃላ ይፈጽማሉ። በበርካታ ህዝብ በተጨናነቀው በመንሮቪያው ስቴዲየም በተከናወነው ስነ ስርዓት የጋና፣ የሴራ ሊዮን እና የጋቦን ፕሬዚዳንቶች እንዲሁም የወያ የቀድሞ እግር ኳስ ጨዋታ ታዋቂ ኮከቦችም መገኘታቸው ታውቋል። ብዙ እድሜን ስታዲየምን ያሳለፍኩት የዛሬ ግን የተለየ ወይም ደግሞ ሌላ አይነት ስሜት ነው ያለው ሲሉ ተናግረዋል። ስፖርተኛው ፕሬዝዳንት ስልጣናቸውን እያስረከቡ ያሉትንም የቀድሞዋን ፕሬዚዳንት ኤለን ጆንሰን ስርሊፍንም በሰላም ልንቆም የቻልንበትን መደላደል ያቆዩልን መሪ ሲሉ አወድሰዋቸዋል። ፕሬዚዳንቱ ቀዳሚ ስራዬ ሙስናንና ጉቦን ማጥፋት ነው ሲሉም ተደምጠዋል። የዛሬው ስነ ስርዓት በሰባ ዓመታት ውስጥ በአገሪቱ ለመጀመሪያ ጊዜ የተካሄደ ሰላማዊ የስልጣን ርክክብ መሆኑም ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ እስራኤል የሚገኘው ኤምባሲዋን በመጪው ሁለት ሺ አስራ ዘጠኝ ዓመተ ምህረት መጨረሻ ላይ ወደ ኢየሩሳሌም እንደምታዞር ምክትል ፕሬዚዳንት ማይክ ፔንስ ዛሬ ሰኞ ተናገሩ። በመጪዎቹ ሳምንታት አለው ምክትል ፕሬዚዳንት ፔንስ ኤምባሲውን ከ 2019 መጨረሻ በፊት በማዞር ረገድ ያለውን እቅድና ዝግጅት ይጀምራል ብለዋል። ኢየሩሳሌም ፕሬዚዳንት ትራምፕ እንደተናገሩት የእስራኤል ዋና ከተማ ነች ያሉት ምክትል ፕሬዚዳንቱ ውጭ ጉዳይ ሚኒስቴርም ኤምባሲያችንን ከቴላቪቭ ወደ ኢየሩሳሌም የማዛወሩን ዝግጅት በቶሎ ያጠናቅቃል ብለዋል። የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ቀደም ባሉ ቀናት ሲናገሩ ኤምባሲውን የማዞሩ ስራ አመታት ሊወስድ ይችላል ማለታቸው አይዘነጋም። ኔታንያሁ በበኩላቸው ፕሬዚዳንት ትራምፕ የዩናይትድ ስቴትስን ኤምባሲ የእስራኤል ዋና ከተማ ወደነችው ኢየሩሳሌም ለማዘዋወር የወሰዱትን እርምጃ ታሪካዊ ብሎ ማዋደሳቸው አይዘነጋም። የጀርመን ወግ አጥባቂዎች ከሶሻል ዲሞክራቶች ጋር ዛሬ ሰኞ የጥምረት ውይይት ሊጀምሩ መሆናቸው ተሰማ። ይህ የሆነውም ማዕከላዊው ግራዘመን ፓርቲ ለወራት የዘለቀውን ፖለቲካዊ አጣብቂን ካበቃ በኋላ መሆኑ ታውቋል። ወግ አጥባቂው የቻንስለር አንጌላ መርክል አንድነትና የማርቲን ሹልዝ ሶሻል ዲሞክራት በዚህ ሳምንት ውስጥ ኦፊሴላዊ ውይይት ይጀምራሉም ነው የተባለው። ይሁንና ወግ አጥባቂዎች እንደ ኢሚግሬሽን በመሳሰሉ ቅድመ ስምምነቶች ላይ እንደገና እንደ አዲስ ነጥብ ለመደራደር ዝግጁ እንዳልሆኑ አስጠንቅቀዋል። ቃል አቀባያቸው ጁልያ ኮሽነር ለአንድ ቴሌቪዥን ጣቢያ በሰጡት ቃል መጪው ድርድር የሚያተኩረው ቀደም ብለን በተስማማንባቸው ነጥቦች ላይ እንጂ ከዚህ በፊት ውድቅ በሆኑ ጉዳዮች ላይ እንደገና አይደለም ወይም አንወያይም ብለዋል። የደቡብ ኮሪያው የክረምት ኦሎምፒክ አስተናጋጆች ከፒዮንግያንግ በስተሰሜን የሚገኘውንና ከፍተኛ ወታደራዊ ቀጣና የሚገኝበትን ድንበር ከመላው ኮሪያ ሰላም አንጻር ወደ ቱሪስት መስህብነት ለመቀየር እየስሩ መሆናቸው ተገለጠ። ሰሜን ኮሪያ በዚህ በመጪው የኦሎምፒክ ውድድር መሳተፏ በአካባቢው የነበረውን ውጥረት ይልቁንም የሰሜን ኮሪያን የኒውክሊየር ጦር መሳሪያ ፕሮግራም ወደ ማርገቡም ማርገቡም ያዘነብላል ተብለዋል። በደቡብ ኮሪያ ፒዮንግያንግ የሚከናወነው የዘንድሮ የ2018 ኦሎምፒክ ለአፍታም ቢሆን የደቡብና ሰሜን ኮሪያን አንድነት ያመጣ መንፈስ እንደፈጠረ ነው ነዋሪዎች የተናገሩት። ለውድድሩ ከ45 በላይ የደቡብ ኮሪያ ባህላዊ ክንውኖች እንደሚዘጋጁና እነዚህም በሁለቱ ኮሪያዎች አንድነት ላይ ያተኮሩ እንደሚሆኑ ታውቋል። የሮሄንጂያ ሙስሊሞች ከባንግላዴሽ ወደ ማንማር የመመለሱ ሂደት መዘግየቱ ተነገረ። ነገ ማክሰኞ ነበር የመመለሱ ፕሮግራም ይጀመራል የተባለው። አሁን ግን መቼ በውል እንደሚጀመር የተሰጠ መግለጫ የለም። ማንማርና ጎረቤቷ ባንግላዴሽ በቅርቡ በደረሱት የጋራ ስምምነት ወታደራዊ ጥቃትና ግድያ ሸሽት ወደ ባንግላዴሽ የኮበለሉት የሮሄንጂያ ሙስሊሞች በቅርቡ ወደ ማንማር እንደሚመለሱ ነበር የተወሰነው። አብዱል ካላም የባንግላዴሽ የስደተኞች እርዳታና ማቋቋሚያ ኮሚሽነር ናቸው። ዋናው ቁም ነገር ስደተኞቹ የሚመለሱት በገዛ ፈቃዳቸው መሆኑ ነው ሲሉ ለአሶሺዬትድ ፕሬስ ተናግረዋል። ስደተኞቹ ከቅርብ ወራት ወዲህ ጥለውት ወደ መጡበት ቦታ ያለ ፈቃዳቸው እንዳይመለሱ የረዴት ሰራተኞችና ሮሂንጂያኖች ስጋት እንዳላቸው ታውቋል። በመጨረሻም የቱርክ ኃይሎች ሰሜናዊ ሶሪያ ውስጥ በዛሬው ቀን ጥቃት ማካሄዳቸው ተነገረ። ይህ የኩርድ ሚሊሻዎችን ከአፍሪን አካባቢ ጨርሶ ለማስወጣት የተወሰደ እርምጃ በቶሎ እንደሚጠናቀቅም ባለስልጣናቱ አስታውቀዋል። የኩርድ ሚሊሻዎች በበኩላቸው ከቱርኩ ኃይሎች ጋር ዛሬ ሰኞ ሰሜናዊ ምዕራብ አፍሪን ውስጥ ግጭት መከሰቱን አመልክተዋል። የቱርክ ምክትል ጠቅላይ ሚኒስትር መህመድ ሴምሴክ አጠር ባለገለጣቸው የወታደራዊ ማጥቃት እርምጃው ቱርክን ከሽብር አደጋ የማዳን አካል ነው ነው ያሉት አንካራ አፍሪን የሚቆጣጠረው የፒጂ ሚሊሻ ቱርክ ውስጥ ከአማጽያን ጋር ግንኙነት አለው በማለት ስትወነጅል ቆይታለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 እና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እንበል። ብዙም ትርጉም የለውም። የተጣፈበትን ቀለም ያህል ዋጋ የለው። የአውሮፓ ፓርላማም ሆነ የዩናይትድ ስቴትስ ኮንግረስ ስለሚያወጣቸው ማናቸውም የውሳኔ ሀሳቦች እንደዚያ ማለት ይቻላል። አምባገነን አገዛዞች እኛ ስለ ኢትዮጵያም ሆነ በጭቆና ስር ስላሉ ህዝቦች የምናወጣቸውን ስጋት አዘል መግለጫዎች ዋጋ ቢስ እንደሆኑ ሁልጊዜ ይናገራሉ። ይሁን እንጂ እነዚህ ውሳኔዎች እንዳይወጡ ብዙ ሀብት ሲያፈሱ ወይም ብዙ ሲጥሩ ነው የሚታዩት። የቀደሙት የኢትዮጵያ መንግስት ቃል አቀባይ አቶ መለስ አለም፣ እርሳቸውን ተከትሎ የተሰሙት ደግሞ የአውሮፓ ፓርላማ አባል አና ጎመሽ ናቸው። ለሙሉ ዝግጅቱ በሁለተኛው አጋማሽ ጠብቋቸው። አቶ መለስ አለምን ምላሽ ለሚስ ጎመሽ አስታውሼ ነበር። ቆየት ብሎ ከሚቀርበው ቀደም ብሎ ከተዋወቀው መግቢያ ላይ የተሰማ ድምፅ ነው። አድማጮች፣ አሁንም መልሰው የሰማችሁት የዕለቱ አቢይ ርዕስ ቀደም ብለ እንዳስተዋወቅ ነው የወልዲያውን ግጭት ይመለከታል። ወይም በወልዲያ የደረሰውን ክስተት እሱንም የተመለከተ ዘገባ እየተጠናከረ ነው እንደደረሰን እናቀርባለን። በዛሬው ዕለት በአዲስ አበባ የአፍሪቃ ህብረት የአምባሳደሮች ጉባኤ ተከፍቷል። የአምባሳደሮቹ ጉባኤ ለመሪዎቹ ጉባኤ መንደርደሪያ ነው ተብሏል። እስክንድር ፍሬው መስመር ላይ ያለ። እስክንድር ምንድን ነው የዛሬው ስብሰባ የተንጸባረቀበት የተከታተልከው ባጭሩ ብትገልጽልን? እንግዲህ ያሉ ላይ የዛሬውን ስብሰባ በንግግር የከፈቱት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። የዘንድሮው የአፍሪካ ህብረት የመሪዎች ጉባኤ ዋነኛ ርዕስ በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ነው በአንዳንድ የአፍሪካ ሀገሮች ነዳጅን የመሳሰሉ የተፈጥሮ ሀብቶች ያመጡትን ጨምሮ ተስፋ ሰጪ የኢኮኖሚ እድገት ቢመዘገብም በከፍተኛ ሁኔታ የተንሰራፋው ሙስና እንቅፋት እየሆነ መምጣቱን ጠቁመዋል። ከዚህ አንጻር ደግሞ በመፈክርና በአጭር ጊዜ እርምጃ ብቻ አንረካም ብለዋል። እንደዚህ አይነቱ ርዕስ ብዙ እንዲጠበቅ ያደርጋል ሲሉም ነው ሙሳፋኪ ያስረዱት። እንግዲህ ከዚህ አንጻር በአምባሳደሮቹ ስብሰባ የፊታችን ሐሙስ እንደሚጀመር በሚጠበቀው የውጭ ጉዳይ ሚኒስትሮቹ ስብሰባና የፊታችን ሁል በሚከፈተው የመሪዎቹ ጉባኤ የሚተላለፉ ውሳኔዎች ይኖራሉ ተብሎ ይጠበቃል። እነዚህን ውሳኔዎች እንዲተገበሩ ለማድረግ የአፍሪካ ህብረት ኮሚሽን የሚቻለውን ሁሉ እንደሚያደርግም ነው ያመለከቱት። የዘንድሮው የመሪዎች ጉባኤ ርዕስ ከሙስና ጋር የተያያዘ ይሁን እንጂ አሉላ በሀገሪቱ ያሉ የጸጥታ ችግሮች ሁልጊዜም እንደሚሆነው ዋናውን ርዕስ እንደሚሸፍኑት ነው የሚጠበቀው። በመሪዎቹ ጉባኤ አዲስ የህብረቱ ሊቀመንበር የሚመረጥ ሲሆን የሩዋንዳው ፖል ካጋሜ ከጊኒው አልፋ ኮንዴ ላይ የአፍሪካ ሕብረትን ሊቀመንበርነት ይረከባሉ ተብሎ እየተጠበቀ ነው። ይሄው ነው አሉላ። እስክንድር እናመሰግናለን። እንዳልከው በሰሞኑ ዘገባዎችህን እንከታተላለን። አድማጮች አዲሱ ቀጥል ቀደም ሲል ያስተዋወቅነው የወልዲያውን ግጭት የተመለከተ ዘገባ ነው። ቀጣዩ መለስካቸው አመሃ ሁኔታውን ተከታትሎ የአይን እማኞችን አነጋግሮ ተከታዩን ዘግቦልናል። በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው በቃና ዘገሊላ ክብረ በዓል ላይ በተነሳ ግጭት ሳቢያ ሰባት ሰዎች እንደተገደሉና ቁጥራቸው በውል ያልተረጋገጠ ሰዎች እንደቆሰሉ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ጉዳዮች ዋና ኃላፊ አቶ ንጉሱ ጥላሁን ዛሬ ማምሻውን ለቪኦኤ አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀትር በኋላ በሰባት ሰዓት ላይ ባሰራጨው ዜና ይህንኑ አረጋግጧል። የግጭቱን መንስኤ በተመለከተ አቶ ንጉሱ ጥላሁን ማብራሪያ ሲሰጡም እንዲህ ብለዋል። በዕለቱ ታቦት በማስገባት ላይ ያሉ ወጣቶችና የጸጥታ መዋቅሩ መካከል በተፈጠረ ግጭት ነው። ግጭቱ እየሰፋ እየሰፋ ሄዶ ይህን ያህል ጥፋት ማድረስ የቻለው ዋነኛ መነሻው ምክንያት የችግሩ ባለቤት እና አጠቃላይ ሁኔታው ምን ይመስል ነበር የሚለው ህብረተሰቡም እንደጠየቀው በዝርዝር ተመርምሮ ተገምግሞ ተለይቶ ለህብረተሰቡም የሚገለጽ እና ተጠያቂነትም የሚሰፍን መሆኑን ክቡር ርዕሰ መስተዳደራችንም አንስተዋል። ህብረተሰቡም ይሄንን በተደጋጋሚ አጽንዖት ሰጥቶ ሲወያይበት የነበረ ነው እና በዝርዝር ወደፊት የሚገለጽ ይሆናል ማለት ነው። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን በበኩላቸው ስለ ግጭቱ አነሳስ አገኘሁት ያሉትን መረጃ ለቪኦኤ አካፍለዋል። አሁን መነሻ የተባለው ምንድን ነው? ወጣቶች ያደግን የሚያወግዝ ዘፈን ጨፈሩ በተለይም ሻምበል በላይነህ ያወጣው ዘፈን አለ ነው የሚባለው እኔ አሁን የዘፈኑ እንኳን አላውቀውም ያንን ሲጨፍሩ ለምን ትጨፍራላችሁ የሚባሉትን ነው ከዛ ውጭ በጣም የሚያሳዝን ነገር እኔ ዛሬ በተሰጠኝ ኢንፎርሜሽን የሚካኤል ክብረ በዓሉ እስከ ዘጠኝ ከሀያ አካባቢ ድረስ በሰላም ነው የተጠናቀቀው እና የሆነ በቅጠራ ይባላል ለዛ፣ እዛ አካባቢ ላይ ፊት ለፊት እንደቆመ ወጣቶቹ አትጨፍሩን ጨፍራለን። በዚህ በተነሳ ግን በጣም የሚገርም ነገር እና ትልቁ አሳዛኙ ምንድን ነው? ጽላት የተሸከሙት ቄሶች አጠገብ ነው ይሄ አስለቃሽ ጋዙ እንድፈነዳ ያደረጉ። አንደኛው ታቦቱን የተሸከሙት ሰውዬ የመንገድ አገድ አይነት ሁሉ ባህሪ ነበራቸው። እንደ ህዝቡን አድርጎ ነዋል። በዛ አካባቢ ላይ ምንም አይነት ሌላ ጠብ የምትጠብቅበት ቦታ ላይ አይደለም። የመጀመሪያው መነሻ ማለት ከዚህ በኋላ ሆነ የሚሉትንም አቶ አዳነ እንዲህ ያብራራሉ። ሁኔታዎች እየተባባሱ ሄደው በየቦታው አዳጎ የሚባል ቦታ አለ፣ ደብረ ገደላ አለ፣ ጎንደር በር የሚባል አካባቢ፣ በዛ አካባቢ ላይ ያ ችግር ተፈጠረ። ያው ምንደው ችግሩ የተፈጠረው ችግሩ የተፈጠረው ምን ያው ምን ወደ ረብሻ ሲገባ ያው እንግዲህ የመከላከያ አይል ነው የሚባለው እሱ በቀጥታ ወደ ተኩስ ነው የገባው እና በዛም የተነሳ እኔ እስከ ትናንት በነበረ መረጃ ስድስት ነበር ያልኩት። ያው በመንግስት ደረጃ ላይ ሰባት መሞታቸውን እና ከአስራ ዘጠኝ በላይ ሰው መቁሰላቸውን አምነዋል ነው የሚባለው ትናንትም፣ እዙ የተነሳ አንዱ በተለይ በሆቴሎች እና ትላልቅ ሆቴሎች አሉ፣ በእነሱ ላይ ውድመት ደርሷል። በከተማዋ ዛሬ የመረጋጋት ምልክት እየታየ ነው ቢባልም አልፎ አልፎ ግጭቶችና በንብረት ላይ የተሰነዘሩ ጥቃቶች እንደነበሩ የተለያዩ ምንጮች ይናገራሉ። አቶ አዳነ ጥላውን በዚህ ረገድ ያላቸው መረጃ እንደሚያመለክተው ከሆነ በተሽከርካሪዎች ላይ ጉዳት እንደደረሰ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ከትናንት ጀምሮ በከተማው ተገኝተው የማረጋጋት ስራ እየሰሩ እንደሆኑና የተለያዩ እርምጃዎችንም እየወሰዱ ለመሆናቸው መረጃ አለኝ ይላሉ። አቶ አዳነ ጥላውን እንዳረጋገጥኩት እንዳሁም ትክክል መሆኑንና እንዳሁም ከዛ ማስፎ የመከላከያ ኃይል እንዲገባ እሱ አለመፍቀዱንና እንዲሁም ስለዚህ ጉዳይ እውቅና እንደሌለው ይህንን ሁሉ አቶ አዳን አያውቁትም ነበረ ማለት ነው። እሳቸው እንደዛ ነው። እንግዲህ እሱ ሰጠ የተባለውን ነው እንግዲህ እኔ የወቀው አይወቀው፣ እንግዲህ አቶ ገዱ ነው የሚያውቀው። ለእኔ ኢንፎርሜሽን የተሰጠኝ ምንድን ነው አቶ ገዱ ስለዚህ ጉዳይ የሚያውቀው ነገር እንደሌለ፣ ትዕዛዝም እንዳልሰጠ እና ህዝቡን ሁሉ የማረጋጋት ስራ እንደሰራ ነው። በማረጋጋት ስራውም እኛ በጣም አፕሪሽት አድርገናል። እውነት ያለውን ነገር ከአንድ አመራር የሚጠበቅ እንትን ነው። አሁን በዞን ደረጃ የሚገኙት የሚሄድ አድርገው ቢሆኑ ነው ትልቅ ነገር ነበረ። ስንት ሰዎች ናቸው ግን የተፈቱት? ከስር በርካታ ወጣቶች ናቸው። ብዙ እንዲያውም ሀራ የሚባል ቦታ አለ። እዛም አንድ ድብቅ እስር ቤት አለ። ወደዛ ሁሉ የወሰዷቸው ነበሩ። እነዛ ሁሉ ተፈተው መምጣታቸው ኢንፎርሜሽን አለኝ። ቁጥር አይታወቅም። ትክክል በቁጥር እንግዲህ አላረጋገጥናቸውም። ነገ እኛም ጋዜጣዊ መግለጫ ስለምንሰጥበት ለዛ እያዘጋጀው ነው። በዛሬው ውሎ ያው የኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ አሉ። አሁን በአባ ቄርሎስ በረዳትነት እንትን ያሉ አቡነ ስጢፋኖስ የሚባሉ እሳቸውና የሃይማኖት አባቶች ባሉበት፣ እንደዚሁም አቶ ገዱ ወጣቶችንም በሁለቱ ዙር ነው የሚባለው አነጋግሯል። ህዝቡንም አነጋግሯል። አንደኛ በዚህ በታቦት በተሸከሙት ቄስ አካባቢ ላይ እና ትላልቅ አባቶች በነበሩበት አካባቢ የአስጠቃሽ ጢስ መጠቀም አግባብ አለመሆኑ ተነግሮታል። በጥቅል ግን አሁንም መከላከያ ከአካባቢያችን ይውጣለን፣ ራሳችንን በራሳችን እናስተዳድራለን። ይህም አይሆን ከሆነ ግን የህዝብ ትዕግስት ሊያልቅ ስለሚችል ወደ ሌላ አላስፈላጊ ነገር ስለምንገባ መከላከያ ያንሳል የሚል ጥያቄ ተጠይቆ አቶ ገዱ መከላከያውን እንደሚያነሳ ካል ስለገባ እንደውም አሁን አሁን አንተ እየጠየከኝ በጣልቃ ገብቶ የተነገረኝ የምንሉ ምን ያህል እርግጠኛ እንደሆነ እንግዲህ ያጣረዋለሁኝ። ወጣቶቹን ደግሞ አሁን እሱን ይዘው እየጨፈሩ ነው፣ ገዱን ይዘው የሚል ነገር ነው ያለው። አቶ ገዱ ይህንን አድርጎት ከሆነ በጣም ደስ የሚያሰኝ የሀገር ተቆርቋሪነት ነው። በዛ አጋጣሚ አመሰግነዋል። ለአማራ ክልል የመንግስት ኮሚኒኬሽን ኃላፊ ለአቶ ንጉሱ ጥላሁን ተመሳሳይ ጥያቄ አንስቼላቸው የሚከተለውን ምላሽ ሰጥተውኛል። ሰላማችንን ከከተማ አስተዳደሩ ፖሊስ ጋር በመሆን እናስጠብቃለን። ይህንንም የማድረግ ፍላጎትም ብቃትም ችሎታም አለን የሚል ሀሳብ በስፋት ተነስቷል። በመንግስት በኩል ደግሞ ወደዚህ ጉዳት እንድንደርስ ያደረገ ያደረጉ ጥፋት ያጠፉ አካላት ምርመራ ተደርጎ ለህብረተሰቡ ይፋ እንዲሆን እናም እርምጃም እንዲወሰድ የተወሰደው እርምጃም ለህብረተሰቡ ግልጽ እንዲሆንልን እንፈልጋለን የሚል በተደጋጋሚ እና ሰፊ ሀሳብ ተነስቷል። ይህም በአጠቃላይ በክቡር ርዕሰ መስተዳድሩ በበሯቸው መድረኮች ስምምነት ያለበትና ተቀባይነት ያገኘ ያላቸው ጥያቄዎች መሆኑን ከምንም በላይ ህብረተሰቡ የሰላም ባለቤት ራሱ ስለሆነ ሰላሙን ማስጠበቅ እንደሚገባው አንስተው እሳቸውም ስምምነት ላይ ተደርሷል። አቶ ንጉሱ ጥላሁን ጨምረው እንደገለጹት የክልሉ ፕሬዚዳንት ዛሬም በስፍራው ተገኝተው እያከናወኑ ይገኛሉ ያሉትን አስረድተዋል። እንደሳቸው ገለጻም ከሁሉ አስቀድሞ ግጭትና ጉዳትን ማስቆም ነው፣ መረጋጋትን ማስፈን ህግ የማስከበርን ስራ መስራት፣ በዚህ ረገድም የደረሱ ጉዳቶች የሚካሱበት ሁኔታ ይፈጠራል ብለዋል። አክለውም ይሄ እንደተጠበቀ ሆኖ ህብረተሰቡ ያነሳው በዘለቄታ ችግሮች የመፍታት እና ህብረተሰቡ የሚሰማውን ማናቸውንም ስሜት አንስቶ እንዲወያይ፣ ለመንግስት የሚያሰማው ድምፁ እንዲሰማ የማድረግ ጉዳይ ደግሞ ሰላምና መረጋጋትን ካረጋገጥን በኋላ ጉዳት ከቀነስን በኋላ መሆን ስለሚገባው በዚህ ላይ ስምምነት ተደርሶ ክቡር ርዕሰ መስተዳደሩ አሁንም የተለያዩ የህብረተሰብ ክፍሎችን የማወያየትና ጉዳቱ ያለበትን ደረጃ የማየት የማስተካከል ስራ እዚያ ሆነው እየሰሩ ነው ያሉት ና በዚህ መሰረት እንግዲህ በዛሬ ሁለት ነገሮች ወደ መረጋጋት ተመልሰዋል። ሌሎች ስራዎች የሚቀጥሉ ይሆናሉ ማለት ነው፣ ሰላማዊ ሁኔታውን የማረጋገጥ ከዛም አልፎ ተርፎ እንግዲህ ህብረተሰቡ የጠየቃቸውን ጥያቄዎች አንድ በአንድ መልስ የመስጠት ስራ ይሰራል ማለት ነው። ካለፉት ጥቂት አመታት ወዲህ በተለያዩ ምክንያቶች በዜጎችና በጸጥታ ኃይሎች መካከል በሚፈጠሩ ግጭቶች በሀገሪቱ በተለይም በኦሮሚያ እና በአማራ ክልሎች ያያለ ኢትዮጵያውያን ህይወት እያለፈና ንብረትም እየወደመ እንደሆነ ይታወቃል። ገዢው ፓርቲና መንግሥት የዚህ ችግር ዋና መንስኤ የመልካም አስተዳደር እጦት ነው በሚል ጥልቅ ተሐድሶ ከሚሰኝ አሰራር ጀምሮ ልዩ ልዩ እርምጃዎችን በመውሰድ መፍትሄ ለመስጠት እየሞከረ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ የሰው ሕይወት የጠፋበትን የወልዲያውን ክስተት ነው የዘገበልን። እናመሰግናለን። የአይንማኞችም እንደምናቀርብ ቀደም ሲል በገለጥነው መሰረት ሶሎሞን አባተ ተከታዩን ይዟል። ነገሩ የተጀመረው ታቦት የወጣበት ቀን አለ አደለ ከሐሙስ ጀምሮ ነው። እንግዲህ ታቦት ውጭ ያለው ሐሙስ ታቦት ወጣ፣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላው ታቦት ገባ። እና ታቦት የወጣበት ቀን ምሽት ላይ ፌዴራሎች ናቸው፣ ልዩ ኃይሎች ናቸው ተብሎ በሕዝቡ ታቦት ማደሪያ አስቀምጠው በሚመለስበት ሰዓት፣ በዛ ሰዓት ነው እንግዲህ በጣም ብዙ ሕዝብ ህጻናት ሳይቀር አዛውንቶች ማግኘት እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ። ብዙ ሰው ቆሰለ። ዛት እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው። ህዝቡ ያው በስነ ስርአት እንደተለምደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንዲሁም ከሚካኤል ጋር አብሮ የሚገባ አንድ ጥላት ነበረ። እሱ ጥላት ሁሉ ወደቀ። ቄሱ ታቦት የተሸከሙ ወደቁ፣ ታቦቱም ወደቀ። ሌላ ቄስ ወጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ። መጨረሻ ላይ ታቦቱን ገባ። ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ፍሶ ነበረ። ዝም ብለው መንገድ ላይ ወደ ቤት የሚመልሰውን ህዝብ በጥይት ጨፍጨፍ ጀመሩ። ቅዳሜ ማለት ነው። ከትናንት በስቲያ ነው የሚሉኝ። ቅዳሜ ያው ቅዳሜ። እሺ እና የአስራ አንድ ዓመት ልጅ የአስራ አራት ዓመት ልጅ፣ አሮጌት ሴትዮ ምንም እማያውቁ ምንም ያላደረጉ ንፁሃን ዜጎች ናቸው። ገብረ መስቀል ጌታቸው፣ ነጋሻው ብረታ ብረት ሰራተኞች ናቸው። በጣም የሚገርም ነገር እነሱ ሁሉ በቃ ንፁሃን ዜጎች ናቸው። ምንም ያላደረጉ እነሱ ሁሉ የተገደቡ ደማቸው ከሰሰ ለአንድ ተፈል የሚባል ወልማችንም እሱ በከባድ ሁኔታ ቆስሎ ሆስፒታል ነው ያለው። ውስትል ነው ቅዳሜ በእንደዚህ ሁኔታ አልነሰ። ከዚያ እንደገና ትናንትና እሁድ ማለት ነው በቃ ህዝቡ አመሳ አነሳ በቃ እንዴት፣ የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ፈሶ መቅረት የለበትም ተባለ። እኛ ህዝቡም በራሱ ተነሳሽ ነው ሁለቱያ የተነሳሳው። ትናንትናም ሲረበሽ ዋለ። በጣም ዜጥ እየት ሲፈኩስ አለ ከተማዋ ላለ ጭስ በጭስ ናም የዋለችው ከተማ ሲጨስ ነው የዋለ። ትናንትና የደረሰ ጉዳት አለ። ትናንትና በጣም ከባድ ጉዳት የደረሰው በንብረት ላይ ምን ሆነ? ቤቶች ተቃጥለዋል። ንብረቶች ወድመዋል፣ ተቃጥለዋል። የብሄር ግጭት ምናምን ሁሉ ተነስቷል። አማራና ትግሬ የተባለ ህዝቡ መጣላት ከጀመረ ከአንድ ወር አለፈው እና አሁን ነገሮች ሁሉ በጣም የተባባሱ እየተጋነኑ ነው እና የክልላችን መንግስት መጥተው ነበረ አቶ ገዱ ሁለት ቀን ሲያወያዩ ነው ያሉት ህዝቡ እና ዛሬ እንዲሁም የመጨረሻ በቃ መከላከያ ሰራዊትን እናስወጣለን፣ እናንተም ደግሞ ከተማቸውን አጽዱ፣ ራሳቸውን ጠብቁ፣ ራሳቸውን አስተካክሉ፣ ከተማይቱን አጽዱ፣ በድንጋይ የተዘጋውንም በእንጨት የተዘጋውንም የሚቀጥለውን ምሳት አንሱ፣ መከላከያ ሰራዊቱ ይወጣል ብለው ተናገሩ። ከሰዓት በኋላ ግን አልወጣም፣ መከላከያውም እንዳለ ነው። እንዲሁም አሁን ምሽት ላይ ከስብሰባ ሰባ ሲበተን ህዝቡ ምሽት ላይ እንዲሁም አሁን በጣም ብዙ ከፍተኛ ችግር ሊፈጠር ነበረ። ዛሬ ሰኞ ምሽት ላይ ማለት ነው አ ዛሬ ስትል እስካሁን ድረስ ራሱ ረብሻ ነው የነበረው። በጣም ከፍተኛ ረብሻ ነው ያለው። ህዝቡ ከቤት መውጣትም አልቻለም። ሱቆችን ተዘጋግተዋል፣ ስራም ተዘጋግተዋል። ህዝቡም በየቤቱ ነው ያለው እና በጣም ከፍተኛ ችግር ላይ ነው ያለ ነው። አሁን መከላከያውም ደግሞ ይወጣል ተብሎ ነበር፣ መከላከያው አልወጣም። ህዝቡን እያስቆጣ ያለው ትላንትና፣ እነዛ ወንድሞቻችንን ገለው ደግሞ ዛሬ ምን ያደርጋሉ? እነሱም አያስፈልጉንም ይውጡልን ነበር የተባለው። አልወጡም አሁንም ከመጀመሪያው ጀምሮ እንዴት ይሄ ግጭት ሊነሳ እንደቻለ ይንገሩኝ። ምንድን ነው ያጫረው? ሰበቡ ምንድን ነበረ? እስቲ ምናልባት ከሐሙስም ይሁን ከአርብም ይሁን ምንድን ነው ምክንያቱ? ሐሙስ ላይ እንግዲህ ግጭቱ መነሻ ምንድን ነው? ህዝቡ እየጨፈረ ታቦቱን ከቤተ ክርስቲያን አውጥቶ ታቦት ማደረ አስቀምጦ መሸ ቀዛ ወደ ቤቱ በሚመለስበት ሰዓት እና ምሽቱን ሁሉ መንገድ ላይ የተገኘ ሰው ትልቅ ነው ትንሽ ነው ሴት ነው ወንድ ነው አይልም መንገድ ላይ የተገኘ ሰው ውጭ ላይ የተገኘ ሰው ሁሉ ሲከጠቀጥ ሲደበደብ ሲሰባበር አመሼ ሐሙስ ሐሙስ ሐሙስ ምንድን ነው እሱን ያመጣው ነገር ምንድን ነው ነው የምለው ዝም ብሎ ተነስተው ነው የጸጥታ ሰዎች መደብደብ የጀመሩት ሰውን ወይስ ያስነሳው ነገር አለ ይህንን መጀመሪያ ላይ ዝም ብሎ ከመሬት ተነስቶ ነው ከመሬት ተነስቶ ውጭ ላይ መንገድ ላይ የተገኘ ሰው በጣም ተደበደበ ከመሬት ተነስቶ በቃ ህዝቡ ምንም ያደርገው ነገር የለም ከመሬት ተነስቶ ህዝብ ሲደበደብ አመሽ እስከ ምሽት ድረስ ሐሙስ ማለት ነው ያንንም ችሎ ህዝቡ አርግ የሚካኤልን ታቦታ አስገብቶ በሰላም ወደ የቤቱ የተመለሰ እያለ ነው እንግዲህ በጥይት የተደበደቡ ብዙ ሰዎች ይሞቱት ስላሽ እንደገና ደግሞ እሁድ ጠዋት፣ ቅዳሜ ሚካኤል ከጥምቀቱ የተመለሰውን ሰው የተገደሉትን ሰዎች ህዝቡ ሊቀብሩ ወጣ። አትቀብሩም ብለው እንደገና ህዝቡ ላይ አስለቃሾች በኮርሱ እና ከዛ በኋላ ትላልቅ ሰዎች አሉ፣ አባቶቻችን አሉ፣ እናቶቻችን አሉ ከትንሽ እስከ ትልቅ ብቻ የሰው ዘር አለ። በነገሩም ስላሳዝነን ወይም በጣም ስለተሰማው አዝመናል። እያየናቸው ነው የሞቱት እነዚህ ሰዎች። እነዛን ሰዎች እንቀብራለን ብለን በምንወጣበት ሰዓት አትቀብሩም ብሎ አስለቀሱ ተኮሰብ ከዛ በኋላ፣ ህዝቡም የበለጠ ተቆጣ። እንግዲህ ሊያርቡን የሚያርጉን ሊጨርሱን ይግደሉን ብሎ እንዳለ ቀብር ወጣው ህዝብ እንዳለ ወጣ። እንደገና እሑድ ማለት ሲረብሽ ኋለ፣ ዛሬም ሲረብሽ ኋለ። ነገን ሰላም እንደሌለ ነው ሁኔታው የሚያሳዩ። ለመሆኑ ከተማው ውስጥ የተሰማራው የፖሊስ ኃይል ነው ወይስ ደግሞ ወታደሮች ናቸው? የመከላከያ ሰራዊት ነው? መከላከያ ሰራዊት ነው። በምንድን ነው የምታውቁት? ከፍተኛ ቀይ ሬንጀር ነው የለበሰው። መከላከያዎቹ ግን ሙሉ ትጥቃቸው ናቸው። መትረየሱን ጠምደዋል፣ በመኪናም ይዞራሉ። ሬንጀራቸውም ይሄ አረንጓዴ ሬንጀር ነው። በአጠቃላይ በቃ ምን ብዬ ልንገር ከጫካ የወጡ አውሬዎች ናቸው እንጂ የሰው ፍጡር አይደለም። በሕዝብ ላይ እንደዚያ የሚጨክሙ በሕዝብ ላይ እንደዚያ ተኩሰው ንጹሁን ዜጋን መግደል፣ ይሄ አንድ ከሚያስቡ ከኢትዮጵያ ሕዝብ የወጣ ወታደርና ሰራዊት እናት በአባቱ ላይ መሳሪያ ሄደብናል ብሎ ማሰብ ወይም ደግሞ ይሄን ስራ መስራት በጣም ጠያፍ ስራ መከላከያ ሰራዊት ለመሆኑ፣ ይሄ ሁኔታ ሲፈጠር በየአደባባዩ ላይ መንገድ ላይ ቁጥሩ ምን ያህል የሚሆን ሰው ነበረ በግምት ማለት ነው? ላለፈው አንድ ወር ያህል ጊዜ የጎሳ ልዩነት ላይ የዘር ልዩነት ላይ ያተኮረ መቃቃር ግጭት እንደነበረ ነግረውኛልና እስኪ እስቲ የእሱን ሁኔታ ያስረዱኝ። እስቲ ምንድን ነው የሚመስለው? እሱም ተፈጥሮ ነበረ እሱ ጉዳይ ግን፣ የመጀመሪያው ግጭት እዚህ ደረጃ ላይ ሊደርስ የቻለው የመጀመሪያው ግጭትና እና የመጀመሪያውን ጠብ የቀሰቀሰው ኳስ ነበረ፣ የመቀሌና የወልዲያ ኳስ ነበረ። በዚያ በኳሱ ምክንያት ከመቀሌ ደጋፊ ተብለው የመጡ ግለሰቦች ናቸው። ይህን ሕንጻ እየፈጠሩ ከመሳደባቸውም አልተው ከመኪና የወረዱ ሰውን መደብደብ፣ መኪና ላይ ሆኖ ህዝብ ላይ ሽን መጥፋት ምናምን በጣም ብዙ ነገሮች ተፈጠሩ። ከዛ በኋላ የብሔር ግጭት ተፈጠረ። ትግሬና አማራ ተብሎ በዛ ሰዓት ብዙ ንብረት ወደመ። የጸቡ መነሻ ያ ነው እና በዛ ሰዓትም ራሱ ብዙ ህይወት ጠፍተዋል፣ ብዙ ነገር ወድመዋል። ከዛም በኋላ ደግሞ አሁን ስራዬ ብሎ መንግስት ያን ለመበቀል ነው። አሁን ትናንትና የሞቱ ወንድሞቻችን የገደሏቸው ወታደሮች ራሱ ትግሬዎች ናቸው። በጣም የሚገርም ነገር፣ ባለፈው ወር ውስጥ እንደዚህ እንደገለጹልኝ ጎሳ ተኮር የሆነ ግጭት ሲነሳ በትግራይ ተወላጆች ላይ የደረሰ ጉዳት ነበረ በአካልም ይሁን በንብረት ላይ እንዲህ ያለ እንጂ በጣም በጣም አለ እንጂ። ወልዲያ ውስጥ ሲኖሩ የነበሩ ትግሬዎች ንብረታቸው ወድሟል፣ ቤታቸው ተጣጥሏል። እዚህ የአማራውም የቆስለ አለ፣ የሞተም ነበረ። አንድ ልጅ ሞቷል። እየተመጡ እንደገና ደግሞ ከዚህ ከወልዲያ ወጣ ዶሮ ግብር የሚባል ቦታ አለ። እዚያ አካባቢ ላይ በጣም ከፍተኛ ጠብ ነበረ፣ ጦርነት ነበረ። በብዙ እጃቸው የተቆረጡ አካላቸው የጎደለ የሞቱ ይሄ ነገር እንግዲህ ሆን ተብሎ የታሰበ ታቅዶ የተፈጠረ ነገር ነው ብዬኔ ማም ነውና ማስቡ ምክንያቱም በአጋጣሚ ነገሮች የፈጠሩት አጋጣሚ ቢሆን ኖሮ ይሄ ንብረት ከመውደሙ፣ የሰው ህይወት ከመጥፋቱ በፊት አካል ከመጉደሉ በፊት ቢያንስ መንግስት ሀገሪቱ ላይ ካለ ለህዝብና ለሀገሪቱ የሚያስብ ከሆነ ይህን እንቅፋት ይህንን ውድመት ከመከሰቱ በፊት ሊያረጋጋ ግዴታ ነበረበት ያንን አላደረገም እያየ ነው ዝም ብሎ ቀድሞ እያየ ነው እየሳቀ ዝም ያለ ስለ ህዝብ እንደዚህ ሲ ራስ በራሱ ሲጣላ ራስ በራሱ እንደዚህ ሲጋደም ማንም ዙሮ ያየ ባለስልጣን የለም ከባለስልጣኖቹም ችግር አለ ሆን ብለው አውቀው ነው ይህንን ነገር ያደረጉት ሌሎች የተኛን እንዲቀሰቅሱ ታይሰማም የሚባል አባባል አለ። ያ ማለት ነው። በጣም የሉ ላይ ያለው የሚገርም ትግሬና አማራ የተዋለደ ህዝብ ተዛምዶ፣ የኖረ ብዙ ጊዜ ተቻችሎ የኖረ ህዝብ ነው። ግን አሁን ብሄር ለይቶ ብሄር ከፋፍሎ እንደሌላው ብሄር መስሎት አሁን አማራና ትግሬ አጋጨው። ይሄ እሳት ደግሞ መቼም ቢሆን መብረጃ የለውም። በጣም ይገርም አድማጮች ወደ ተከታዩ የመጽሔት ርዕስ እንሻገራለን። የእኩልነት መዛባትና ሌሎችንም ማህበራዊ ችግሮች የተመለከቱ ወይም ትኩረት ያደረጉ የሴቶች ሰልፎች ባለፉት ቅዳሜና እሁድ ሁለት ቀናት የዩናይትድ ስቴትስና የአውሮፓ ትላልቅ ከተሞች ተካሂደዋል። ባለፈው ዓመት በዚሁ ወቅት ሴቶች ድምቅ ሮዝ ኮፍያዎችን አድርገው ዶናልድ ትራምፕ በፕሬዝዳንትነት መመረጣቸውንና እሳቸው በሴቶችና ውህዳን የህብረተሰብ ክፍሎችን በተመለከተ ያላቸውን አመለካከት በመቃወም ሰልፎች ማካሄዳቸው ይታወሳል። የዘንድሮ ሰልፎች ደግሞ ስፋት ያላቸው የፍትህ መጓደል አድራጎቶችን የሚታገል እንቅስቃሴ ለመፍጠር የታለሙ መሆናቸውን ጠቅሳ ዝላቲካ ሆክ ከዋሽንግተን ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ ኔቫዳ ክፍለ ሀገሯ ላስ ቬጋስ ከተማ ውስጥ ለትናንት እሁድ በተጠራው የሴቶች ሰልፍ ላይ ብዙ ሺዎች ተካፍለዋል። በሌሎቹ ከተሞች ከተካሄደው በተለየ የላስ ቬጋሱ አቅማችንን በምርጫ ጣቢያ እናሳያለን በሚል መሪ ርዕስ እየተዘጋጀ ነበር። መራጮች በተለይም ሴት መራጮች በዚህ የአውሮፓውያን ዓመት በሚካሄደው ወሳኝ የዩናይትድ ስቴትስ ኮንግረስ አባላት ምርጫ ድምጻቸውን ለመስጠት ዝግጁና ብቁ መሆናቸውን ለማረጋገጥ የታለመ ነው። ሲልቨር ስቴት ቮይስስ የተባለ ስብስብ ተጠሪ የሆኑት ኤሚሊ ዞሞራ እንዲህ ሲሉ አብራርተዋል። ድምጽ ለመስጠት ተመዝግበው ነገር ግን ከኖሩበት ስፍራ ወደ ሌላ ቦታ ተዛውረው አድራሻቸውን ያልቀየሩ ወይም የፖለቲካ ፓርቲያቸውን ይቀየሩ ሴቶች አጋጥመውናል። ኔቫዳ ደግሞ ቅድመ ምርጫ በፓርቲ በፓርቲ ከሚካሄድባቸው ክፍለ አገሮች አንዷ ነች። ስለዚህ ሰኔ ወር በሚካሄዱት ቅድመ ምርጫዎች ለመሳተፍ መራጮች አንድ ፖለቲካ ፓርቲ ስር መመዝገብ አለባቸው። በመጪው ምርጫ ወሳኞቹ ጥያቄዎች የሴቶች መብት ከበሬታ ብቻ ሳይሆን ከአቅም ተመጣጣኝ የጤና ዋስትና የተለያዩ ውህዳን የሕብረተሰብ ክፍሎችን መብቶች እንዲሁም የኢሚግሬሽን ሕጉን የመሳሰሉትን እንደሚመለከት ተቃዋሚ ሰልፈኞቹ ያስገነዝባሉ። ዳያም ፖሊንግ ከሚኖሩበት ከኦሃዮ ዴይተን ከተማ ተጉዘው በትናንቱ የላስ ቬጋሱ ሰልፍ ላይ ተካፍለዋል። ብዙ ጓደኞቼ ተባረው ወደ ሜክሲኮ ተመልሰውብኝ በጣም አዝኛለሁ። ጓደኞቼ የጥቁሮች ናቸው። አግባብ ያልሆነ ተግባር ሲፈጸምባቸው ያለው ፕሬዚዳንት ትራምፕ እንዲህ ሊያደርጉን አይችሉም፣ እኛም አንፈቅድላቸውም። ባለፈው ዓመት ሚስተር ትራምፕ አርባ አምስተኛው ፕሬዚደንት ሆነው ቃለ መሐላ በፈጸሙበት ዕለት ማግስት ዋሽንግተን ውስጥ ግዙፍ ሰልፍ ነበር የተካሄደው። ሚስተር ትራምፕ ስለ ሴቶች ያላቸው አስተያየት ያስቆጣቸው ብዙዎች ሴቶች የእሳቸው አስተዳደር መብታችንን እንዲገድብ እንደማንፈቅድ እናሳያለን ብለው ቃል በመገባባት ነበር ያጠናቀቁት። ዘንድሮ ታዲያ የተቃውሞ ሰልፎቹ በዩናይትድ ስቴትስ ብቻ ሳይወሰኑ ለንደንን ጨምሮ በተለያዩ ዋና ዋና የአውሮፓ ከተሞችም ጭምር ተካሂደዋል። እኩል የደሞዝ ክፍያ አሁንም የምንታገልለት ትልቅ ጉዳይ ነው። በዚህ ምክንያት ስራ የመልቀቂ ነው ያሉ ብዙ ሴቶች አሉ። ሴቶች የተሻለ ክፍያ ሊያገኙ ይገባል። ለንደኑ ሰልፍ ላይ ከተገኙ አንዷ ነበሩ። በዋሽንግተኑ ሰልፍ ላይ ከተካፈሉት አንዱ አሌክስ ጎንዛሌስ የተቃውሞ ሰልፎቹ ለውጥ እያመጡ እንደሆኑ ተመልክተናል ይላሉ። ከአምናው ሰልፍ በኋላ ብዙዎች ሴቶች ለሕዝብ ተመራጭነት ሊወዳደሩ ቀርበዋል። ብዙዎቹም አሸንፈዋል። ሪፐብሊካኖችን በመደገፍ የምትታወቀውን አላባማን ዲሞክራት ደጋፊ አድርገናታል። እንደሚመስለኝ ይህ ሊሆን የቻለው ባለፉት ዐሥራ ሁለት ወራት በተካሄደው እንቅስቃሴ ነው። አላባማ ውስጥ ለዩናይትድ ስቴትስ መወሰኛ ምክር ቤት በቅርቡ በተካሄደው ምርጫ ሪፐብሊካኑ ሮይ ሙር በዲሞክራቱ ደግ ጆንስ መሸነፋቸው ይታወሳል። ሪፐብሊካኑን በድምጻቸው ጉድ ያደረጓቸው ታዲያ ሴቶች፣ ወጣቶችና ጥቁሮች መራጮች ናቸው። አድማጮች፣ ፕሮግራማችን ይቀጥላል። ቀደም ሲል በዜና መግቢያችን ላይ የዩናይትድ ስቴትስ መንግስት ለሶስት ቀን ተዘግቶ መቆየቱን እና አሁን ከግማሽ ሰዓት ወይም እስከ ቀኑ አስራ ሁለት ሰዓት ወይም እስከ ቀኑ ስድስት ሰዓት ድረስ ተዘግቶ ቆይቷል። ሰፋ ያለ ዝርዝር ወደፊት የምናቀርብ ብንሆንም፣ እንደው ለነገሩ ለመሆኑ መንግስት እንደምን ይዘጋል ወይም ምን አይነት ስራዎች ናቸው የሚስተጓጉሉ? ተሉላ አዲሱ ይሄ በእርግጥ ምክንያቱ እንግዳ ሊሆን ይችላል። በሌሎች መንግስታት የተለመደ ማለመሆኑ ለየት ያለ የዩናይት ስቴትስ ታሪክ አድርገን መውሰድ እንችላለን። እንደምን ይዘጋል? የዩናይት ስቴትስ መንግስት የበጀት አሰራር ስራ ላይ ከዋለበት እንደ አውሮፓውያን የዘመን አቆጣጠር ከ1976 አንስቶ ነው። አዲሱ እንደምታውቀው ለ18 ጊዜያት የተዘጋው የዩናይት ስቴትስ መንግስት ተዘጋ ሲባል ታዲያ የህዝብ ሙሉ አገልግሎት ለህዝብ የሚቀርብ ሙሉ አገልግሎት ጨርሶ ይቆማል፣ ይቋረጣል አይደለም? መቋረጥ የማይችሉ አሊያም መቀጠል የግድ ያለባቸው ይሄን ያንተን ስራ የሚመለከተውን ጨምሮ በግድ ጥዋት ቀር ነበርኩ። መንግስት እንግዲህ መንግስት ሰራተኞች ሰነኛ መንግስት ተዘጋ ከተባለ በቃ ከማይቀሩት ሰዎች ውስጥ ነህ አንተና? አዎ፣ አልተዘጋም። ከፊል የሚለው አነጋገር ለዚህ የተሻለ ገላጭ ሆኖ መቅረብ የሚችል ይመስለኛል። የመንግስት እንዲህ እንደ አሁኑ በሚዘጋ ወይም በሚቋረጥበት ወቅት ቢሆን የማይዘጉ መስሪያ ቤቶች፣ የግድ ስራቸው መቀጠል ያለባቸው ሰራተኞች አሉ። ታዲያ ማን ይቅር ማን ይስራ የሚለው አዲሱ እንደምታውቀው ያ ውሳኔ አንገብጋቢ የሚሰኙትን እንደ ኤፍ ቢ አይ የድንበር ወይም የኬላ ጠባቂዎች፣ የአየር ትራፊክ ተቆጣጣሪዎች በአውሮፕላን ጣቢያዎች የፌዴራል የጸጥታ ሰራተኞች በውጭ ሀገር የዩናይት ስቴትስ ኤምባሲዎች እንዲሁ የግድ መገኘት አለባቸው የሚባሉ የተለዩ የስራዎች ሁኔታዎችን ይመለከታል። ምናልባት እንዳልከው ሰፊውን ዝርዝር ለሌላ ጊዜ ያቆይተን፣ አንድ ሁለት ነጥብ ለመጨመር ከአራት ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ2013 ቁጥሩ 850 ሺ የፌዴራል መንግስት ሰራተኛ የተቋረጠውን የመንግስት ስራ ተመልሶ እስኪቀጥል ልክ እንደ ዛሬው በሶስት ቀናትም ባይሆን በርከት ያሉ ቀናት ነው የፈለገው። እስኪከፈቱ ቤታቸውን እንዲውሉ ተደርገው ነበር። በዚያም ሳቢያ ስራቸውን መስራት ሳይችሉ የቀሩት የፌዴራል መንግስት ሰራተኞች ላልሰሩበት ጊዜ ደሞዝ አይከፈልም በአጠቃላይ ይባል እንጂ በዚያ በቀደመው የመንግስት ስራ በከፊልም ቢሆን መቋረጥ ወይም መስተጓጎል ወቅት የውዝግቡ ጊዜ አብቅቶና በጀቱ ጸድቆ ሰራተኞች ወደ መደበኛ ስራቸው በተመለሱበት ወቅት ስራቸውን ለመስራት ሳይችሉ የቀሩትም ወደኋላ ተከፍሏቸዋል። እንግዲህ ዝርዝሩ ብዙ ነው። ታሪካዊ ሂደትም አለው። የአየር ሰዓት የለም እያለችን ነው። መልካም እንግዲህ ወደፊት በዝርዝር እንመጣበታል። አንተ ግን በደንብ አውቀኋል ነገር አለ እጅ ያለበት ውስጥ መጽሔት ላይ እናወራለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ሰሎሞን ክፍሌ የሚያዘጋጀው ሳምንታዊ የስፖርት ፕሮግራም ነው። ቀጣዩ ጤና ይስጥልኝ፣ እንደምናምሽታችሁልኛል የተከበራችሁ አድማጮች። ጉሉሜ ቶሎሳ በትላንቱ የሆንግ ኮንግ ማራቶን የኮርሱን ሬኮርድ በማሻሻል አሸንፋለች። ቦናዲዳ በወንዶች ሁለተኛ ወጥቷል። በሙምባይ ማራቶንም በሁለቱም ጾታ ባለድሎች የኢትዮጵያ አትሌቶች ሆነዋል። ሰለሞን ደክሲሳ ወንዶቹን፣ አማኔ ጎበና የሴቶቹን አሸንፈዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። ጉልሜ ቶሎሳ የሆንግ ኮንግ ማራቶን ሻምፒዮናነቷን በተሳካ ሁኔታ ነው ትላንት የተከላከለችው። በ229ከ37 ስታጠናቀቅም የኮርሱን ሬኮርድ በማሻሻል ነው። በዚህ ውድድር የወንዶቹን ያሸነፈው የ44 ዓመቱ ኬንያዊው ኬነት ሙንጋራ በዕድሜ የሚያጥፋቸውን ወጣቶች በሙሉ አሳፍሯል። ቦንሳዲዳ ከኢትዮጵያ በሁለተኝነት ገብቷል። ወደ ሴቶቹ ውድድር ስመለስ የሃያ አምስት ዓመቷ ጉሉሜ ቶሎሳ በውድድሩ ስትገባ አንደኛው ትኩረቷ ከስድስት ዓመታት በፊት በሌላዪቱ ኢትዮጵያዊት በምስክር ደምሴ የተመዘገበውን 2:30:12 የኮርስ ሬኮርድ ለማሻሻል ነበር። በሚገባ ተሳክቶላታል። እንዲያውም በእርሷ የተመራው ቡድን ከአንደኛ እስከ አምስተኛ ያለውን ስፍራ በሙሉ ጠራርጎ ወስዷል። አሁን አንደኛዋ ጉሉሜ ቶሎሳ ናት፣ ሁለተኛ መስከረም አሰፋ፣ ሶስተኛ ፋንቱጂማ አራተኛ ቤተልሔም ሞገስ፣ አምስተኛ መሠረት ለገሰ ሆነዋል። አምናም ዘንድሮም በማሸነፌ ደስ ብሎኛል። የወቅቱ የአየር ሁኔታ ግን ፉክክሩን ይበልጥ አዳጋሽ አድርጎብኛል ብላለች ጉሉሜ ከፍጻሜ በኋላ ለሳውስ ቻይና ሞርኒንግ ፖስት ጋዜጣ በሰጠችው ቃል። ወደ ሙምባይ ማራቶን ስንሸጋገርም የኢትዮጵያ አትሌቶች ልቀው እናገኛለን። እዚያም በሁለቱም ጾታዎች ድል ተቀዳጅተዋል። በወንዶቹ ሰሎሞን ደቅሲሳ ሹመት አካል ነው አንደኛና ሁለተኝነቱን ስፍራ ወስደዋል። 20934ና 210 ነው ጊዜያቸው። ኬንያዊው ጆሹዋ ኪፕ ኮሪር ከ30 ሴኮንድ በኋላ በሦስተኝነት አጠናቋል። በሴቶቹ በ2 ከ25 24 በአንደኝነት የገባችው አማኔ ጎበናናት ቦርንስ ኪቱር ከኬንያ መሃል ገብታ ባታደናቅፍ ኖሮ የኢትዮጵያ አትሌቶች በሙምባይ ማራቶንም ከአንደኛ እስከ አምስተኛ ያለውን ስፍራ መውሰድ በቻሉ ነበር። የአትሌቲክሱን ሩጫ ስፖርት ዜና ከማብቃቴ በፊት በአምስትና ዐሥር ሺህ የዓለም ክብረ ወሰን የያዘውና በማራቶን ታሪክ ሁለተኛውን ፈጣን ጊዜ ያስመዘገበው ቀነኒሳ በቀለ በመጪው ሚያዝያ በለንደን ማራቶን እንደሚሳተፍ አረጋግጧል። ያ ሲሆን በረጅም ርቀት ሩጫ ውድድሮች ዝሆኖቹ ሦስት አትሌቶች ይገናኛሉ ማለት ነው፣ እንግሊዛዊው ሞ ፋራህና ኬንያዊው ኢልዩድ ኪፕቾጌ ከሶስት ወራት በኋላ ይዋጣላቸዋል። አድማጮች የኔን በዚሁ ላብቃና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። በኢትዮጵያ ፕሪሚየር ሊግ አስራ ሁለተኛ ሳምንት መርሃ ግብር ጨዋታዎች ትናንት በሶስት የክልል ከተሞች ውድድሮች የተካሄዱ ሲሆን በአዲስ አበባ ሊደረጉ የነበሩ የቅዳሜና እሁድ ሶስት ግጥሚያዎች ደግሞ ላልተወሰነ ጊዜ ተራዝመዋል። ተደራራቢው የሕዝብ በዓላትና የአፍሪካ ሕብረት የመሪዎች ስብሰባ መቃረቡን ተከትሎ የጸጥታ ጥበቃ ኃይል ስለሚያንሰው የስቴዲየሙን በተሟላ ኃይል ለማስጠበቅ እንደማይችል ፖሊስ ማስታወቁ ለውድድሮቹ መራዘም ምክንያት ሆኗል። በዚህ መሰረት በክልል ከተሞች በጅማ ስቴዲየም ጅማ አባጅፋር ወልዲያ ከተማን አንድ ለባዶ በረታበት ጨዋታ የጅማ አባጅፋርና የአሸናፊነት ግብ በፍጹም ቅጣት ያስቆጠረው ኦኬኪ አፋሉቢ ነው። አርባ ምንጭ ላይ አርባ ምንጭ ከተማ አዳማ ከተማን አንድ ለባዶ በማሸነፍ ድል ቀንቶታል። ወልዋሎ አዲግራትና ወላይታ ዲቻ አንድ ለአንድ ባቻ ውጤት ሲያጠናቅቁ ሙሉ አለም ጥላሁን ለወልዋሎ አዲግራት፣ እሸቱ መና ደግሞ ለወላይታ ዲቻ ግብ ያስቆጠሩ ተጫዋቾች ናቸው። በአዲስ አበባ ስቴዲየም ውድድራቸው የተራዘመው ኢትዮጵያ ቡና ከሐዋሳ ከተማ ኤሌክትሪክ ከድሬዳዋ ከተማ ቅዱስ ጊዮርጊስ ከደደቢት ናቸው። የደረጃ ሰንጠረዡ ላይ ጅማ አባ ጅፋር ማሸነፉን ተከትሎ ደረጃውን ከስድስተኝነት ወደ ሶስተኛ ከፍ አድርጎ ማሻሻል ችሏል። ደደቢትና ቅዱስ ጊዮርጊስ በ25ና በ20 ነጥብ አንደኛና ሁለተኛ ናቸው። ወደ ሌላ እግር ኳስ ዜና ስንሸጋገርም በተለያዩ የመገናኛ ብዙሃን በስፖርት ጋዜጠኝነት ስራ የተሰማሩ ባለሙያዎች በኢትዮጵያ እግር ኳስ ዙሪያ በቴሌቪዥን የፓኔል ውይይት አካሂደዋል። የኢትዮጵያ እግር ኳስ ከጊዜ ወደ ጊዜ እየተዳከመ ወርዶ በአሳፋሪ ደረጃ ላይ ስለመገኘቱ ጋዜጠኞቹ በሰፊው አብራርተዋል። በአመራር ድክመትና በባለሙያ እጥረት በስልጠናውን ብቃት ማነስ ለኢትዮጵያ እግር ኳስ ማሽቆልቆል ቀዳሚ ተጠቃሽ እንደሆንም የስፖርት ጋዜጠኞቹ አስምረውበታል። ወደፊት የሚመረጠው የእግር ኳስ ፌዴሬሽን ፕሬዚዳንታዊና ስራ አስፈጻሚ ምርጫ በስፖርቱ እውቀት ባላቸው እንዲመራ ማድረግ ወሳኝ መሆኑንም በውይይታቸው ተመልክተዋል። የእግር ኳስ ስፖርት ተመራማሪና ተንታኝ መንሱር አብዱል ቀኒም ከተናገራቸው ጥቂቱን እንስማ። ችግሮች መነሻ ቁልፍ የሚባለው ኢንስቲትዩሽናል ኖሌጅ ተቋማዊ እውቀት እጥረት አለ በጣም ይህን ስል በክለብ አስተዳደር ላይ፣ በፌዴሬሽን አስተዳደር ላይ፣ በክልል ፌዴሬሽኖች አስተዳደር ላይ፣ በተጫዋቾች ማኔጅመንት ላይ፣ በቡድን ማኔጅመንት ላይ፣ በስልጠና ላይ ይሄ ሁሉ ተቋማዊ እውቀት የሚፈልግ ነው እና ዘርፈ ብዙ ነው። ከላይኛው እስከ ታችኛው ስር ድረስ ያለው ሁሉም ቦታ በየዘርፉ ይህ ተቋማዊ እውቀት ይጠይቃል። ካለፉት አስራ አንድ ዓመታት ወዲህ የነበረው የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ለኢትዮጵያ እግር ኳስ ውድቀት ተጠያቂ ነው ያለው ጋዜጠኛ ታደል አሰፋም የበኩሉን አስተያየት እንዲህ አሰምቷል። በአንጻራዊ መልኩ ውጤታማ የሆንባቸው ስፖርቶች ከሚሰጣቸው በጀትና ከሚሰጣቸው ትኩረት ባለፈ ከፍተኛውን ትኩረትና ትልቁን በጀት ቢወስድም ሆኖም ግን ውጤታማነትን ማግኘት ያልቻልንበት ነው። የኢትዮጵያ እግር ኳስ ውጤታማነት ለምን ማግኘት አልቻልን የሚለውን ደግሞ ስትመለከት በዋነኝነት ከአስተዳደሩ ጋር ያለውን ችግ ምንም ነገር ዋናው አስተዳደሩ ከላይ አስተዳደሩ ማስተካከል የምትችል ከሆነ የተስተካከለ አስተዳደር ያለው ማንኛውም ተቋም ደግሞ ሁሉ ነገሩ የተስተካከለው የሆነ ይሄዳል። ሌላው የግል ጋዜጣ ማኔጂንግ ኤዲተር ኢስሐቅ በላይም የኢትዮጵያ እግር ኳስ ፌዴሬሽን የምርጫው ሂደት በአግባቡ ባለማስኬዱና ደንቦቹንም በመጣሱ ሀገሪቷን ለፊፋ ቅጣት አመቻችቶ አስቀምጧታል ብለዋል አመሰግናለሁ ገዛ ሕንጺውን መስቀል ነበር ከአዲስ አበባ ለዛሬ በዚሁ እንሰናበታለን ሳምንት በተመሳሳይ ዝግጅት እንገናኝ እስከዚያው ሰላም ደህና ቆዩ እኛም ሰለሞን ክፍሌንና ተባባሪ አዘጋጁን ገዛሀኝ ጽዮን መስቀል እናመሰግናለን። ለሳምንታዊ ስፖርት ዝግጅታቸው አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ቀጣዩ ባለፈው ሳምንት በልዩ ፕሮግራም ሳቢያ ሳይተላለፍ የቀረ ሳምንታዊ ቅንብር ነው። አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሰሃዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያና የግብፅ መሪዎች ስለ ታላቁ የህዳሴ ግድብ የሚገጥሙትን መሰናክሎች በጭምት ንግግር ለመፍታት ተስማሙ፣ ሱዳንና ኢትዮጵያ ድንበራቸውን ለመጠበቅ የጋራ ወታደራዊ ኃይል ለማስፈር ተዋዋሉ፣ አፍሪካ ወደ አሜሪካ የምትልከው ምርጥ ልጆቿን እንደሆነ ተዘገበ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። አህራም ኦንላይን የተባለው ከአልአህራም ጋዜጣ ጋር የተያያዘው ድረገጽ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና የግብፁ ፕሬዝዳንት አብደልፋታህ አልሲሲ ትላንት በህብረት ስላካሄዱት ጋዜጣዊ ጉባኤ ዘግቧል። ሁለቱም መሪዎች ትላንት ካይሮ ተገናኝተው በተነጋገሩበት ወቅት የታላቁ ህዳሴ ግድብ ግንባታን አስመልክቶ በሚካሄደው ድርድር የሚገጥም ማንኛውንም አይነት መሰናክል በንግግር ለመፍታት ተስማምተዋል ይላል አህራም ድረገጽ። ፕሬዚዳንት አልሲሲ የግድቡን ግንባታ አስመልክቶ በሚደረገው ድርድር ብዙም መሻሻል አለማሳየቱ እጅግ እንደሚያሳስባቸው ገልጿል። በሌላ በኩል ግን ኢትዮጵያ ከታላቁ የህዳሴ ግድብ ለማግኘት የምትፈልገውን ግብ እንደሚረዱ አውስቷል ሲል ድረገጹ ጠቅሷል። ፕሬዚዳንቱ አያይዘውም በግብፅና በኢትዮጵያ መካከል ያለውን የወዳጅነት ግንኙነት መሰረት በማድረግ የታላቁ የህዳሴ ግድብ ግንባታ የግብፅን ጥቅምና የውሃ ድርሻ መጠንን መጉዳት የለበትም በሚለው ላይ አስምረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው መሰናክሎችን በማስወገድ ተግባር ሁለቱም ሀገሮች በጭምትና ወዳጅነት በተላበሰ ንግግር መፍታት ይኖርባቸዋል። ሀገሮቻችንን በደም ስር ህይወት ባገናኘው ናይል ወንዝ የተሳሰረ የጋራ እጣ ነው ያለን ማለታቸውን ዘገባው ጠቅሷል። ጠቅላይ ሚኒስትሩ አያይዘውም ግድቡ በግብፅ ላይ ምንም አይነት አሉታዊ ተጽዕኖ አይኖረውም እንዲያውም ለናይል ተፋሰስ ሀገሮች ልማት በተለይም ለግብፅና ለሱዳን አስተዋጽኦ ይኖረዋል በማለት በድጋሚ መናገራቸውን ድረገጹ ጠቅሷል። ስለ ግድቡ በሚደረገው ድርድር የዓለም ባንክ እንደ ገለልተኛ አደራዳሪነት እንዲገባበት ከግብፅ የቀረበውን ሐሳብ በሚቀጥለው የሦስትዮሽ ኮሚቴ ስብሰባ ላይ ውይይት ይደረግበታል ሲሉ ጠቅላይ ሚኒስትር ኃይለ ማርያም መናገራቸውን ዘገባው አውስቷል። ኢትዮጵያና ግብጽ በኢንዱስትሪ ትብብር በውጭ ጉዳይ ፖሊሲዎችና በዲፕሎማሲያዊ ምክክር ላይ ያተኮሩ ስምምነቶችንም ፈርመዋል። ግብጽ በኢትዮጵያ የኢንዱስትሪ ቀጠና ለመገንባት እቅድ እንዳላት ፕሬዚደንት አልሲሲ ሲገልጹ፣ ግብጽ በኢትዮጵያ የምታፈሰው መዋለነዋይ 750 ሚሊዮን ዶላር ደርሷል ማለታቸውን አህራም ድረ ገጽ ላይ ወጣው ዘገባ አስገንዝቧል። ሺንዋ የዜና አገልግሎት በዘገበው መሰረት ደግሞ ኢትዮጵያና ሱዳን የጋራ ድንበራቸውን ጸጥታ ለመጠበቅና በሁለቱም ሀገሮች ላይ የሚቃጣ ማንኛውንም አይነት ጠላታዊ ተግባርን ለመከላከል የጣምራ ኃይል ለማስፈር ተስማምተዋል። የኢትዮጵያው ቤኒሻንጉል ጉሙዝ ክልልና የብሉናይል ክፍለ ሀገር መሪዎች ባለፈው ማክሰኞ በደማዚን ተገናኝተው ከተናገሩ በኋላ የጋራ ድንበራቸውን ለመጠበቅ እንደተስማሙ የብሉናይል ክፍለ ሀገር አስተዳዳሪ ሁሴን ያሲን ሐሚድ በመግለጫ ማስታወቃቸውን ዘገባው ጠቅሷል። የብሉናይል ክፍለ ሀገር አስተዳዳሪው አያይዘውም ሱዳን ሰላምንና ታላቁን የህዳሴ ግድብ ለመጠበቅ ቁርጠኛ ናት ማለታቸውን የቤኒሻንጉል ጉሙዝ ክፍለ ሀገር አስተዳዳሪ አልሸዛሌ ሐሰን በበኩላቸው ማንኛውንም አይነት በሱዳን ላይ የሚቃጣ ጠላታዊ ተግባርን ለመከላከል ቃል መግባታቸውን ሽንዋይ ዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። የቤኒሻንጉል አስተዳደር በድንበሮቻችን በኩል ህገ ወጥ በሆነ መንገድ እቃዎችና መሳሪያዎች እንዳይሸጋገሩ እንታገላለን ሲሉ ጨምረው መግለጻቸውን ዘገባው ጠቅሷል። ብሉምበርግ የዜና አገልግሎት ድረ ገጽ ላይ የወጣው ዘገባ በበኩሉ ፕሬዚዳንት ዶናልድ ትራምፕ ከሄይቲ፣ ከኤልሳልቫዶር እና ከአፍሪካ ስለሚመጡት ፍልሰተኞች አሉ ስለተባለው ጸያፍና የንቀት አነጋገር አፍሪካ ምርጥና ብልህ የሆኑ ልጆቿን ነው እየላከችልን ያለችው የሚል ምላሽ ሰጥቷል። ዩናይትድ ስቴትስ ከኖርዌይ በቂ ፍልሰተኞች አትቀበልም ከሄይቲ ከኤልሳልቫዶርና ከአፍሪካ ግን ከሚገባው በላይ ብዛት ያላቸው ፍልሰተኞችን እየተቀበለች ነው ሲሉ የማንቋሸሽ አባባል ጨምሮ ባለፈው ሳምንት አሙስ ተናግረዋል የሚሉ ዘገባዎች መውጣታቸው የሚታወቅ ነው። ብሉምበርግ የዜና አገልግሎት ድረ ገጽ ላይ ወጣት ዘገባ ታዲያ አንድ ለፍልሰተኞች የሚሟገቱት ሳይቀሩ የማያውቁት ሐቅ ወደ ዩናይትድ ስቴትስ የሚመጡት አፍሪካውያን ከፍተኛ ትምህርት ያላቸው መሆናቸውን ነው ይላል። አፍሪካ የተወለዱ በአሁኑ ወቅት በዩናይትድ ስቴትስ የሚኖሩ ከ25 ዓመት እድሜ በላይ ከሆኑት አፍሪካውያን 41 ነጥብ 7 ከመቶዎቹ የባችለር ዲግሪ ወይም ከዛ በላይ የትምህርት ደረጃ ያላቸው መሆናቸውን እንደ አውሮፓ አቆጣጠር በ2009 ዓ.ም በአፍሪቃ ፍልሰት ፖሊሲ ድረገጽ የወጣ ጽሁፍ ማመልከቱን ድረገጹ ጠቅሷል። በአንጻሩ ግን ይላል የብሉምበርግ ድረገጽ ላይ የወጣው ጽሁፍ እዚህ የተወለደው ህዝብ ባችለር ዲግሪ ወይም ከዛ በላይ ትምህርት ያላቸው ሰዎች ቁጥር ያነሰ ነው። ትውልድ ናይጀሪያ የሆኑ አሜሪካውያንን ብናይ የትምህርት ደረጃቸው በዩናይትድ ስቴትስ ከፍተኛ ከሚባሉት መካከል እንደሆነ ጽሑፉ ጠቅሷል። ከወንጀል አንጻር ደግሞ እዚህ ከተወለዱት አሜሪካውያን ይልቅ በአፍሪቃ የተወለዱት አሜሪካውያን ብዙም ወንጀል የመፈጸም ባህሪ የላቸውም በማለት የብሉምበርግ ረገጽ ላይ የወጣው ጽሁፍ ያስረዳል። በአጠቃላይ አፍሪካውያንን አዲስ የንግድ ተቋማትን በመክፈትም ጭምር አዎንታዊ ገጽታ ያላቸው በመሆኑ አፍሪካውያንን በሚመለከት ምርጥ ሰዎቻቸውን አይደለም የሚልኩብን የሚለውን የፕሬዚደንት ትራምፕ አነጋገርን የሚጻረን ነው ይላል ጽሑፉ። ቀጥሎም የብሉምበርግ ድረ ገጽ ላይ የወጣው ጽሑፍ ፕሬዚደንት ትራምፕ ወደ አሜሪካ እንዲመጡ የመረጧቸውን የኖርዌይ ተወላጅ ፍልሰተኞች ሁኔታ ይመለከታል። አሜሪካ ከ19ኛው ምዕተ ዓመት አንስቶ ብዙ የኖርዌይ ተወላጆችን ተቀብላለች። ምናልባትም ብዙም ክህሎት አልነበራቸውም ይሆናል። ተዋህደው መኖር ባለመቻላቸው ሰባ ከመቶ የሚሆኑት ወደ አገራቸው ተመልሷል። ይህ ሁሉ የሚያሳየውም የፕሬዝደንት ትራምፕ አባባል ጸያፍ ብቻ ሳይሆን የተሳሳተ መሆኑን ነው ሲል የብሉምበርግ ዜና አገልግሎት ድረ ገጽ ላይ ወጣው ጽሑፍ ያስገነዝባል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነችን፣ ለዝግጅቱ እናመሰግናለን። አድማጮች፣ ኢትዮጵያ ውስጥ አሁንም ታስረው የሚገኙ በሺዎች የሚቆጠሩ ሰዎች ጉዳይ እንደሚያሳስባቸውና እስክንድር ነጋን የመሳሰሉ እስረኞችም መለቀቅ አለባቸው ብለው እንደሚያምኑ የአውሮፓ ፓርላማ አባሏ አና ጎሚሽ ለቪኦኤ ተናግረዋል ብለን በዜና ገልጠን፣ በምሽቱ ዝግጅትም ዘገባ ይኖራል ማለታችን ይታወሳል። በሰዓት መጣበብ ያ ውይይት ዛሬ እንደማይቀርብ ከይቅርታ ጋር ትጠባበቁት ለነበራቸው አድማጮች መግለጽ እንወዳለን። አድማጮች አሁን ከእናንተ ከደረሱን አስተያየት ለሰዓቱ የተመረጡትን እናሰማለን። ቪዎች እንደምን ዋላችሁ? በጣም አዝኜ ነው የምደውለው። ይኸው የትገው ነጻ አውጪ ግንባር ህወሓት እለወጣለሁ እታደሳለሁ እያለ ሲያወራ የነበረው አሁን ከሶስት ቀን በፊት የጎንደሩ ወጣቶች ወደ መቶ የሚጠጉ ሀምሳ ሁለት ስማቸው ዝርዝራቸው ፌስቡክ የወጣ ሌሎቹ ቀሪዎቹ ደግሞ ስማቸው ያልታወቀ ወደ መቶ የሚጠጉ ወጣቶችን ሰብስቦ አስሯቸዋል። እንግዲህ እታደሳለሁ እፈታለሁ በሚልበት ማግስት ነው የሚሆነው። ይኸው ዛሬ ደግሞ ለጥምቀት ሲወጡ የወልዲያ ወጣቶችን ፈጃቸው። እኔ እኮ ግራ ገባ ነው እኮ እኛ እኔ ምን እንደሚሻለን ግራ ገባ ነው። እነሱ ለሚዲያ መጠቀሚያ እንፈታለን ብለው የተወሰኑ ሰዎች ለቀው ይኸው በእናንተ ሚዲያ ሳይቀር ይወራላቸዋል። ጠዋት ሊለወጥ ኢህአዴግ ሊለወጥ እስረኞቹን ፈታ የፖለቲካ ምህዳር ሊያሰፋ በእናንተ ዝግጅት ሳይቀር ጊዜ ሰጥታችሁ ታስተላልፉታላችሁ። ይኸው ይገለናል፣ ይኸው ያስረናል። አረ ምንድነ የሚሻለን? አረ ምንድነ የሚሻለው? እንደው ኢትዮጵያ ምንድነ የሚሻላል? ቪዎች እንደምን አላችሁ? ዛሬ ዶክተር መረራ ጉዲና እንደ ተፈቱ ሰምተናል። ደስ ብሎናል፣ ደስ ብሎኛልም፣ ተቃጥያለሁም ተናድጃለሁ። ምክንያቱም መታሰብ አይኖርባቸው ነው። አይታሰብ። ይህን ካልኩ በኋላ ሲ ስለ እናንተም ትንሽ አስተያየት ሰጣችሁ አራት ሺህ የሚጠጉ የፖለቲካ እስረኞች የሚል ዜና አንብባቸዋል። እየቀለዳችሁ ነው። ግን ዘጠኝ መቶ ስልሳ ስምንት ሺህ እስረኞች አሉ ኢትዮጵያ ውስጥ አራት ሺህ አዲስ አበባ ውስጥ ብቻ ከአራት ሺህ በላይ እስረኛ አለ። እዚህ ሀገር እኮ በቤታቸው ግቢ ውስጥ እኮ እስር ቤት ያላቸው ሰዎች እኮ ናቸው። እስር ቤት እኮ በየቦታው በየኮርደሩ እኮ ኢትዮጵያ ውስጥ ያለው አራት ሺህ እስረኛም አንድ ቦታ ያለው ነው። እና ለማንኛውም የኢትዮጵያ ሕዝብ አዞሮ ማየት ያለበት ዛሬ ዶክተር መረራስ ስለተፈቱ ደስታ ሳይሆን የታሰሩለት አላማ የት ደረሰ? ምንድን ነው የሆነው? እሱ ነው ጥያቄው መመለስ ያለበት። የታሰሩለት አላማ ተመለሰ ወይ? የት ደረሰ? ትግላችን ማቆም የለበትም። ነጻነታችን እስከምናውጭ ማቆም የለበት። አመሰግናለሁ። እጅእንግድ ለህዝቡ አድርሱልን እሺ የቀሩን ጥቂት ደቂቃዎች ሙሉ ዝግጅት እንድናቀርብ ብዙ አይፈቅድም ነገር ግን ሙዚቃ ዋናውን የዝግጅት አካል እንዳይቀርብ የነበረውን እንድናቀርብ እድል ይሰጣልና የምንሰናበተው በሱ ነው። አዲሱ ከእለቱ ጋር ከእለቱ ትልቅ ዜናዎች ቁጥር አልጠቀስንም። የምክር ቤት አባላት በዩናይት ስቴትስ መንግስት ወጪ በጀት ሳቢያ በተቀሰቀሰው ወይም በተነሳው ውዝግብ የእንደራሴዎች ምክር ቤት ከአጣብቅኙ አብቅቷል። በከፊል ተዘግቶ የነበረው የመንግስት መስሪያ ቤትም ሊከፈት ነው። ሰማኒያ አንድ ለአስራ ስምንት በሆነ ድምጽ ነው የምክር ቤቱ እንደራሲዎች ድምጽ የሰጡት ዝርዝሩን ቀደም ብለን እንደገለጽ ነው። በሰፊው ወደፊት በሚቀርቡ ፕሮግራሞች የመሰረቱን ጨምረን እንምረምራለን። ሙዚቃውን እንሰናበት። ጥሩ ነው። ግርማ ተፈራ ነው። ድምፃዊ ዜማውን ታስተዋወቅ የተፈራ ካሳ ልጅ። በዚሁ እንሰናበታለን። መልካም ምሽት ይሆንላችሁ። የትግርኛ ፕሮግራም ይቀጥላል። ያስተናገድናችሁ አዲሱ አበበና አሉላ ከበደ። ደህና ደሩ ሲያሪ sociais Ja, antit,